የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ ጥር ምሽት 2011 ዓ.ም ዝግጅት ይዤ አብሬያችሁ የማመሻው ሲዮን ግርማ ነኝ የኦነግ ታጣቂዎች እንፈልጋለን በሚል በሰዎች በታጠቁ ሀይል እየሞቱ ነው መንግስት በአውሮፕላን የታገዘ የአየር ጥፋት ጥቃት በመፈጸም ላይ ይገኛል ሲሉ የቄለም ወለጋና ቤጌ ከተማ ነዋሪዎች ተናገሩ በጉዳዩ ላይ ከመንግስት ያገኘነው ምላሽ የለም ዘገባ ይኖረናል በሌላ ዜና በአፋር ክልል ለሰላሳ ሰዓታት የቆየው የመንገድ መዘጋትና አድማን የተመለከተ ዘገባ ይኖረናል ተጠቃሚ ውጭ ነው ያደረው የመኪና ሸራ ተነጥፎላቸው እዛ። በተረፈ የሆኑ ሙሽሮች ነበሩ አጋጣሚ ደግሞ ትላንትና መድረስ የነበረባቸው ነበርዛቸው እነሱ እያለቀሱ ሁሉ ቢለምሏቸው በቃ አላማ አላማ ነው። እንግዶቻችሁን ቤተሰብ ያስተናግድላችሁ በዚህ ችግር ቀርተናል ብላችሁ ተናገሩ። አንለቃችሁም። አለበለዚያ በእግር መሄድ የምንፈልጉ ከሆነ በእግራችሁ የፈለጋችሁ ታች እንሰኛቸዋል። ዝርዝር ዘገባውን ይዘን እንመለሳለን። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜናና አስቀድም አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። በጋዜጠኛ ጀማል ሻኮጂ ግድያ ላይ ኃላፊነት ሊወስድ እንደሚገባ የሳውዲው ንጉስ ሳልመንና አልጋወራሹ ልዑል መሐመድ ቢን ሳልመን መናገራቸውን ዩናይትድ ስቴትሱ የውጭ ጉዳይ ሚኒስቴር ማይክ ፖምፒዮ ገለጹ። ውጭ ጉዳይ ሚኒስትር ፖምፒዮ ዛሬ ሰኞ ይህንን ያስታወቁት ከሳውዲ መሪዎች ጋር ሪያድ ውስጥ ከተነጋገሩ በኋላ ነው። ሁለቱም የሳውዲ መሪዎች ቱርክ ውስጥ ወደሚገኘው ከየሳውዲ ኤምባሲ ከሄደ በኋላ የተገደለውን የጋዜጠኛ ሻኮዢን ጉዳይ ለመከታተል ተጠያቂዎቹን ለህግ ለማቅረብ ቀደም ሲል የገቡትን ቃል ደግሞ ማጠናከራቸውን የዩናይትድ ስቴትሱ ከፍተኛ ዲፕሎማት አስታውቀዋል። በከፊል የተዘጉት የዩናይትድ ስቴትስ ፌዴራል መስሪያ ቤቶች ዛሬ ሀያኛ ቀናቸውን ይዘዋል። ፕሬዚዳንት ዶናልድ ትራምፕና ተቃዋሚዎቻቸው ዴሞክራቶችም ፕሬዚዳንቱ የጠየቁትን የአጥር መገንቢያ ወጪ ላለመፍቀድ እንደተፋጠጡ ናቸው። በሳምንቱ መጨረሻ ቀናት ቅዳሜና እሁድ ጠበኳችሁ፣ እነርሱ ግን ነገር የማላሉት ሲሉ በትራምፕ በትዊተር ገጻቸው ላይ ዛሬ አስታውቀዋል። ቢፈልጉ ኖሮ አሉ ትራምፕ የምክር ቤት ዴሞክራት መሪዎች አፈ ጉባኤዋ ናንሲ ፖሊስ ፔሎሲ ና በሴኔቱ አነስተኛ ቁጥር መቀመጫ ያሏቸው አባላት መሪው ቻክ ሻመር የተዘጉትን መስሪያ ቤቶች በአስራ አምስት ደቂቃ ሊከፍቷቸው ይችሉ ነበር እናም የዲሞክራቶች ጥፋት ነው ብለዋል። ይህ በእንዲህ እንዳለ በአሁኑ ሰዓት ስምንት መቶ ሺህ የፌዴራል መስሪያ ቤት ሰራተኞች ወይ ስራ ላይ አይደሉም አሊያም ያለ ክፍያ እየሰሩ ናቸው። መስሪያ ቤቱ ሲከፈት ግን ያልተከፈላቸው ሰራተኞች ወዲያውኑ ክፍያቸው እንደሚፈቅድ ምክር ቤቱ ባለፈው ሳምንት ውሳኔ ላይ መድረሱ አይዘነጋም። አንድ የቻይና ፍርድ ቤት በአደንዛዥ እጽ በተወነጀለ የካናዳ ዜጋ ላይ የሞት ፍርድ በየነ። ቀደም ሲል በግለሰቡ ላይ እንደ አውሮፓውያን አቆጣጠር በሁለት ሺህ 14 የተሰናበተ የ15 ዓመት እስራት በቂ አይደለም በሚል አቃቤ ሕግ ካቀረበ በኋላ ነው የሞት ፍርዱ የተበየነበት። ፍርድ ቤቱ ውሳኔ ዛሬ ሰኞ ነው ከሰሜናዊቱ ምስራቅ ከተማ ዲላን ለተነስ ለተከሳሹ ሮበርት ሎይድ ሼለንበርግ የተሰጠው። ሼለንበርግ በቀረበበት ክስ ጥፋተኛ አለመሆኑን የገለጸ ሲሆን ጠበቃው ዛንግ ዶሃም ይግባኝ ጠይቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ሞኤ እና የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን በየመን በቁልፍ የወደብ የከተማይቱ በሆዴዳ የተኩስ ማቆም ጨምሮ ግጭቶችን በማብቃቱ አስፈላጊነት ላይ ዛሬ ከስምምነት ላይ ደርሰዋል። የኢዛቤላ ኮሊ አጭር ዘገባ አለን። ሰለሞን ክፍሌ ወደ በኋላ ላይ ይዞት ይመለሳል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። i be being all away. የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱገር። አድማጮች ከኢትዮጵያ የተጠናቀሩ ዘገቦች እየደረሱን ነው። እንደደረሱን ይዘን እንመለሳለን። በኦሮሚያ ክልል በ ደቡብ እና በአፋር ክልል የተፈጠሩ ሁኔታዎችን በተመለከተ ሪፖርቶች እየተጠናቀሩ ነው። እንደደረሱን ይዘን እንመለሳለን። እስቲ ለአሁኑ ግን አዳነች ፍስሀዬ የሳውዝ አፍሪካን በተመለከተ ያጠናቀረችው ዘገባለ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ባለፈው ሳምንት የዋለውን የድርጅቱ አንድ መቶ ሰባተኛ ዓመት የልደት በዓልን መሰረት በማድረግ ባደረጉት ንግግር ፓርቲው ከነጻነት በኋላ ያገኘውን ስኬት አሞግሰዋል። ኢኮኖሚያችን ባለፉት 25 ዓመታት ውስጥ በሦስት እጥፍ አድጓል። ከ25 ዓመታት በፊት ከነበረው በአሁኑ ወቅት በሰባት ሚሊዮን የበዙ ሰዎች የሥራ ዕድል አግኝተዋል። ሙስናን ለመታገልም ከባድ እርምጃ ወስደናል። የአፍሪካ ብሔራዊ ኮንግረስ እንደ አውሮፓ አቈጣጠር ታህሳስ 8 ቀን 1912 ዓ ም ብሎም ፍንቴን በተባለች ከተማ ተመሠረተ። ድርጅቱ ዝና ያተረፈው ኔልሰን ማንዴላን በመሳሰሉት መሪዎች ምክንያት ነው። በደቡብ አፍሪቃ የነበረውን ዘረኛ ሥርዓትንና አድልዎን ለመታገል የግል ኑሯቸውን ትተው ለትግል ተነሱ። ሆኖም ከአንድ ምዕተ ዓመት በኋላ የማንዴላው ፓርቲ የተለየ ገጽታ መያዙን የቀድሞ የአፍሪቃ ብሔራዊ ኮንግረስ የምክር ቤት አባል ቤን ቱሮክ አስገንዝበዋል። የእናግኘው ባህል ነው በንቅናቄ የሰረጸው እናግኝ። ነጮቹ ይህ ነበራቸውና እኛም እሱን እንፈልጋለን የሚለው የእናግኘው ክስተት ነው። አሁን በድርጅቱ ወዳለን ችግር ያመራው የምላቸው ችግሮችም የአፍሪቃ ብሔራዊ ኮንግረስ የሚያሳየን የአስተዳደር ጉድለትን፣ የ25 ከመቶ ስራ አጥነትን፣ የእኩልነት ጉድለትን፣ ሙስናንና መከፋፈልን ያካትታል ብለዋል ቶሮክ። የአፍሪካ ብሔራዊ ኮንግረስ ባለፈው ዓመት በሲሪል ራማ ፎሳ እና በሙስና ክስ ምክንያት ከስልጣን እንዲወርዱ የተገደዱት ጃኮብ ዙማ ደጋፊዎች መካከል ተከፋፍሏል። ደቡብ አፍሪካ በመጪው ግንቦት ወር ብሔራዊ ምርጫ ለማካሄድ በተዘጋጀችበት በአሁኑ ወቅት የአፍሪቃ ብሔራዊ ኮንግረስ በጥሩ ሁኔታ እንደማይገኝ ቲዮ ቬንተር የተባሉ ተንታኝ አስረድተዋል። በአፍሪካ ብሔራዊ ኮንግረስ ውስጥ ያሉት ስህተቶች በግልጽ የሚታዩ ናቸው። እርስ በርሳቸው በአንጃነት የሚታያዩ ወገኖች አሉ። በድርጅቱ ካሉት የዙማ ወገኖች አሉታዊ የሆነ ግፊት ስላለ በአስቸኳይ መወያየት ያስፈልጋል። ደቡብ አፍሪካ ከዘረኛው የነጮች መንግሥት ነጻ ከወጣችበት ጊዜ አንስቶ የአፍሪካ ብሔራዊ ኮንግረስ በምርጫዎች የበዛ ድምፅ ሲያገኝ ቆይተዋል። ይሁንና የማሸነፍ መጠኑ ቀስ በቀስ እየቀነሰ መሄዱ ታውቋል። ተቃዋሚ ፓርቲዎች ታዲያ ይህን ሁኔታ ተጠቅመው ድጋፍ ለማጠናከር ይፈልጋሉ። የዲሞክራሲያዊ ውህደት ፓርቲ መሪ ዝዋኬሌ ምንክዋንጋ የአፍሪካ ብሔራዊ ኮንግረስ በጣም የተዳከመበት ጊዜ ነው ይላሉ። የእኛ ዋናው ዓላማ የአፍሪካ ብሔራዊ ኮንግረስ የሚያገኘው ድምፅ ከ50 ከመቶ በታች ዝቅ እንዲል ማድረግ ነው ሊሆን እንደሚችል አይተነዋልና ቲኒኮ ማሉሌኬ የተባሉ የፖለቲካ ተንታኝ በመጪው ምርጫ የሚያሸንፈው የአፍሪካ ኮንግረስ ቢሆንም በነጻ አውጪነት ቦታቸው በሚያገኙት ክብር ሊቀጥሉ አይችሉም ብለዋል። ከባዱ ተግዳሮት የሚመስለኝ የአፍሪካ ብሔራዊ ኮንግረስ እንደ ፓርቲ ለማከናወን ቃል የገባውን አገልግሎት እንኳን ለማቅረብ አለመቻሉ ነው። ባለፈው ሳምንት የአፍሪቃ ብሔራዊ ኮንግረስ የሃያ አምስተኛ የነጻነት በዓሉን ባከበረበት ወቅት በራሱ የሚተማመንና የተባበረ ፓርቲ መስሎ ለመቅረብ ሞክሯል። ራማፎሳ ከዙማ ጎን ለጎን ሆነው ጓደኝነታቸው አሁንም የጠነከረ መሆኑን ለሀገሪቱ ተናግረዋል። እንግዲህ ይህ አባባል ምን ያህል እውነትነት እንዳለው በመጪው ግንቦት ወር በሚካሄደው ምርጫ ይታያል። አድማጮች፣ ስለ ደቡብ አፍሪቃ የፖለቲካ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየን። አዳነችን ላጠናቀረችው ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአፋር ክልል ከትላንት አራት ሰዓት ጀምሮ የነበረው የመንገድ መዘጋት አድማ ማምሻው እንደተጠናቀቀ መንገዶች እንደተከፈቱም ተገልጿል። የሶማሌ ነዋሪዎች የሚበዙባቸው ሶስት ቀበሌዎች ላይ እየተፈጠረ ያለውን ግጭት ለማብረድ በሚል ከቀበሌዎቹ የአፋር ክልል ልዩ ኃይል እንዲወጣ መደረጉን በመቃወም ነበር የክልሉ ወጣቶች ተቃውሞ የጀመሩት የተቃውሞ እንቅስቃሴው ተጓዦችም ሆነ ንብረቶቻቸው ላይ ምንም አይነት ጉዳት ያላደረሰ ነበር ተብሏል ከአዋሽ ወደ ትግራይ የሚወስደው መንገድ ጠዋት ሁለት ሰዓት ላይ የተከፈተ ሲሆን ከመሀል ሀገር ወደ ምስራቅ ኢትዮጵያና ወደ ጅቡቲ የሚወስዱት መንገዶች ግን ማምሻውን መከፈታቸውን አዲስ ቸኮል በተከታዩ ዘገባ ይዳስሰዋል በሺህ የሚቆጠሩ ተጓዦች ላለፉት ሰላሳ ላሳ ሰዓታት አፋር በረሃ ላይ ታግተው የቆዩበት አድማ ማምሻውን በሰላም ተጠናቋል። አድማው በርካቶችን ለእንግልት ያዳረገ ነበር። ሰርጋቸውን እዛው አፋር ታግተው ያሳልፉ ሙሽሮች ነበሩ። አብዛኞቹ ተጓዦችም ሜዳ ላይ ለማደር ተገደዋል። አዳር የተወሰኑ ሰዎች አልጋ ያው በተገኘበት በጊዜ የያዙ ማለት ነው። አምስት ሰዓት ስድስት ሰዓት ሲሆን ያው ተስፋ ቆርጠው አልጋ የያዙ አልጋ አግኝተዋል። ከዛ ውጭ ያለው ሰው ግን የተወሰኑ ሰዎች ሰው ሰው የወሰዳቸው ማለት ነው ገብተው ያደሯሉ ግለሰብ ቤት ግን አብዛኛው የህዝብ ትራንስፖርት ተጠቃሚ ውጭ ነው ያደረው የመኪና ሸራ ተነጥፎላቸው እዛ በተረፈ የሆኑ ሙሽሮች ነበሩ አጋጣሚ ደግሞ ትላንትና መድረስ የነበረባቸው ለተርዳቸው እነሱ እያለቀሱ ሁሉ ቢለምሏቸው በቃ አላማ አላማ ነው እንግዶቻቸውን ቤተሰብ ያስተናግድላችሁ በዚህ ችግር ቀርተናል ብላችሁ ተናገሩ አንለቃችሁም አለበለዚያ በእግር መሄድ የምትፈልጉ ከሆነ በእግራችሁ የፈለጋችሁ ብድር እንሰኛቸዋለን ወደ ወደ ወደ ሀረርጌ የሚመጡ ናቸው። ሰርጋቸው መቼ ነበር ሰዎቹ? ሰርጋቸው ትላንትማ ነበረ፣ እሁድ የማታ ፕሮግራም ነበረ። በጣም ነበረ፣ ሙሽራ ቤት ስታለቅ። ተቀማጭነታቸው በቤልጅየም የነበሩት ና የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ተከትሎ ወደ ኢትዮጵያ የመጡት የአፋር ሰብአዊ መብቶች ድርጅት ፕሬዚዳንት የሆኑት አቶ ጋአስ አህመድ አድማው ሰላማዊ እንደነበር ይናገራሉ። የአድማው መነሻ የአባፋር ና ኢሳ መካከል የነበረው የግጦሽ ግጭት መልኩን ቀይረው ወደ ተጧጧፈ ጦርነት ማደጉን ና ይህንን ለማርገብ የፌዴራል መንግስት ከሶስቱ ኢሳ የሚበዛባቸው ቀበሌዎች የአፋር ክልል ልዩ ኃይል እንዲወጣ መወሰኑ በመቃወም ነው ይላሉ። ሰላምን ለማምጣት እስከሆነ ድረስ መውጣቱ ምን ችግር አለው ብለን ላቀረብንላቸው ጥያቄም እንዲህ ብለዋል። ጉዳት አለው። አንደኛ የዚህ የፌዴራ በዚህ ሶስቱ ቀበሌዎች በአፋር ስር የሚተዳደሩ ቀበሌዎች ናቸው። በተለይ ደግሞ ሶስቱም ቀበሌዎች የኮንትሮባንድ ከዚህ ከ ሀርጌሳ ጀምሮ መንግስትን የኢትዮጵያን ኢኮኖሚ ሊጎዳ በሚችል መልኩ የኮንትሮባንድ የሚመጣባቸው አካባቢዎች ናቸው። ስለዚህ ክልሉን ሰላም የማስጠበቅ ክልሉን እዛ ቦታ ላይ ያሉትን ቀበሌዎች የአፋር ክልል ነው የሚመራቸው የሚቆጣጠራቸው። ስለዚህ ይሄ ኃይል እዛ ቦታ ላይ ማስፈር ግዴታ ነው። ምክንያቱም እንደ ማንኛውም የአፋር ቀበሌዎች ነው ትታዩ። አሁን ግን እየተደረገ ያለው ነገር ምንድን ነው? በተለይ ሚሊተሪ ልብስ የለበሱ የአፋር ሰላም አስከባሪ ኃይሎች በሄዱ ጊዜ ሪዚስት ያደረጋቸው በከፍተኛ የታጠቀ ኃይል ነው። ስለዚህ ያ ኃይል የክልሉን ሰላም የማስከበር የህዝቡን ሰላምና ዲሞክራሲ የማስከበር መብቱ የክልሉ ሆኖ ሳለ ይህን ሀይል እናንተ ውጡ፣ እናንተ ግቡ ብሎ የፌዴራል መንግስት የሚልበት ምክንያት በእኔ ግልጽ አይደለም። ካደረገም ደግሞ ዛሬ ራሱ አሁን ይሄ መንገዱ ከተከፈተ በኋላ ብዙ መንገድ እንዲዘጋ አልፈለግንም። ብዙ ጥረት ስናደረግ ነበር እንዲከፈት። ዛሬ ራሱ አሁን አንተን በማናግርበት ሰዓት አጋይቱ ላይ ከፍተኛ ውጭ ጦርነት እየተደረገ ነው። ህዝቡንና ልዩ ሀይሉ ሰፍሮ የነበረበት ቦታ ላይ ወረራ ተደርጎበት ስለዚህ ሬዚስት የሚያደረግ ሀይልን መንግስት ሀይል ይለው ይገባል። በፌዴራል በኩል የአፋር ልዩ ኃይል ወደ ቦታው ይመለስ የሚል ውሳኔ ባይተላለፍም የመንገድ መዝጋቱ አድማ ግን ቀርቶ መኪኖች መተላለፍ እንዲጀምሩ ተወስኗል። ሆኖም አድማው ዓላማውን ያሳካ ነበር ይላሉ አቶ ጋስ። እንደ እርሳቸው ገለጻ በርካታ የአፋር ወጣቶች የፌዴራል መንግስት ለሀገራችን ዋነኛ የወደብ አገልግሎት ሰጪ የሆነችው ጅቡቲን ለማስደሰት የኢሳ ሶማሌዎችን ያስቀድማል ብለው ያስባሉ። ሆኖም አፋርም የገቢና ወጪ ንግዱ ዋነኛ መተላለፊያ ጉሮሮ መሆኑን ሁሉም እንዲያውቅ አድርገናል እንደሚሉ ነግረውናል። ለ30 ሰዓታት የዘለቀው አድማ እንዲቆም በማድረግ ረገድ የክልሉ መንግስት የበኩል የሚና ተጫዋች አለው ይላል የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ አህመድ ካሊዮታ። የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ እና የጎሳ መሪዎችን ያካተቱ ተከታታይ ውይይቶች ከወጣቶች ጋር መደረጋቸውን ገልጸዋል። ወጣቶችም የአለማንም አስገዳጅነት ራሳችን የደረደርነውን ድንጋይ ራሳችን እናነሳለን ብለው ማንሳታቸውን፣ በዚህ ሂደትም አንድም ተጓዥም ሆነ የተጓዥ ንብረት አለመጎዳቱ ነግረውናል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮነን። Right off. አዲስ ቸኮልን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፖምፒዮ እና የሳውዲ አልጋ ወራሽ መሐመድ ቢል ሰልማን በየመን በቁልፍ የወደብ ከተማይቱ በሁዴዳ የተኩስ ማቆምን ጨምሮ ግጭቶች በማብቃቱ አስፈላጊነት ላይ ዛሬ ከስምምነት ደርሰዋል። የኢዛቤላ ኮኮሊ አጭር ዘገባ ደርሶናል። ሰለሞን ክፍል ይዞታል። ሳኡዲ አረቢያ እንደ አውሮፓውያን ዘመን አቆጣጠር ከ2015 ዓ ም ጀምሮ በየመን የጥምረት ኃይሉን በመምራት የአየር ድብደባና ሌሎች ወታደራዊ ጥረቶችን እያደረገች ያለችው ዋናውንና ሌሎች ከተሞችን የተቆጣጠሩትን የሁቲ አማጽያን የሚዋጋውን የየመን መንግሥት በመደገፍ ነው። ዩናይትድ ስቴትስም ለሳውዲው መድራሽ ዘመቻ የአየር ላይ ነዳጅ መሙላትና ሌሎች የሎጂስቲክስ እርዳታዎችን ስትሰጥ ቆይታለች። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ካለፈው ወር ጀምሮ ግን ለሳውዲ ወታደራዊ ዘመቻ ሲሰጥ የቆየው እርዳታ እንዲቋረጥ ወስኗል። የምክር ቤት አባላቱ በተጨማሪም በቱርክ ኢስታንቡል የሳውዲ ቆንስላን ለመጎብኘት ገብቶ ሳይወጣ የቀረውን ጋዜጠኛ ጃማል ካሾጊን በማስገደል ልዑል አልጋውራሽ መሐመድ ቢን ሳልማንን ይከሳሉ። ሳውዲ ቀደም ሲል ካሾጊ ከቆንስላው ጽሕፈት ቤት በሰላም ወጥቶ ሄዷል ብላ ነበር። ኋላ ግን ባለሥልጣኖቿ ብልሹ ሲሉ በጠሩት አሰራር ጋዜጠኛው መገደሉን አምነዋል። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት መሠረት ይህ ጉዳይ ዛሬ ከሀገር አስተዳደር ሚኒስትር አዴል አልጁቤይር ጋር ውይይት በተካሄደበት ወቅት ዋናው ርዕስ ነበር። ቱርክ በበኩሏ የዋሽንግተን ፖስት ጋዜጠኛው እንዲገደል ትዕዛዝ የተላለፈው ከሳኡዲ መንግሥት ከፍተኛ አመራር ነው ብላለች። የሳኡዲ ባለሥልጣናት ግን ትዕዛዙ ከልዑል አልጋ ወራሽ አልተሰጠም በሚለው አቋማቸው እንደ ጸኑ ነው። ማይክ ፖምፔዮ የዩናይትድ ስቴትስ ወታደሮችን ከሶርያ ለማስወጣት የተደረሰው ውሳኔ ጉዳት እንደማያስከትል ሸሪኮቻቸውን ለማሳመንና የትራምፕ አስተዳደር የኢራንን ተንኳሽ ተግባር ለማስቀየር ሲል ለጠራው ዘመቻ ድጋፍ ለማሰባሰብ በመካከለኛው ምስራቅ የጀመሩትን ጉብኝት ለማጠናቀቅ ተቃርበዋል። ዛሬ ወደ ኦማን የሄዱና በአንድ የቤተሰባቸው አባል የቀብር ሥነ ሥርዓት ላይ ለመገኘት ጉብኝታቸውን አሳጥረው ወደ ዋሽንግተን ይመለሳሉ ተብሏል። ሰለሞንን ላደረሰን አጠር ያለ ዘገባ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የአማርኛ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። ተከታዩ ዘገባችን ከ ጥቂት ወራት ወይም ከአንድ ወር ተኩል በፊት በኢትዮጵያ ቀዳሚ አጀንዳና ርዕስ ሆኖ የሰነበተው የሜቴክን ጉዳይ የተመለከተ ይሆናል የሜቴክ በሜቴክ ጉዳይ ተከስሰው ከነበሩት ውስጥ አንዱ በዋስትና እንዲለቀቁ ዛሬ ፍርድ ቤት ውሳኔ መስጠቱን መለስካቸው አመሃ ከስፍራው በተከታዩ ዘገባ ዳሶታል። መርማሪ ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት አጥብቆ የጠየቀ ቢሆንም አቶ ኢሳይያስ ዳኘው በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት ወስነዋል። ፍርድ ቤቱ በአንድ መቶ ሺህ ብር ዋስትና ከስር እንዲፈቱ የወሰነላቸው አቶ ኢሳይያስ በሶማሌ ክልል ኢትዮ ቴሌኮም ሊያቆማቸው የነበሩ የብረት ማማዎችን ወይንም ታወሮችን ከጨረታ ውጭ ለሜቴክ ሰጥተዋል በሚል ጥርጣሬ ፖሊስ ምርመራ ሲያካሄድባቸው ቆይተዋል። ፖሊስ እንደሚለው ከሆነ አቶ ኢሳይያስ ስራውን ያለጨረታ ለሜቴክ ሲሰጡ መንግስት በመቶ ሚሊዮኖች ብር የሚገመት ጥቅም እንዲያጣ አድርገዋል። የአቶ ኢሳያስ ጠበቆች ይህም ጥርጣሬ የሚያረጋግጥ ምንም ማስረጃ አልቀረበም፣ በየተለዋጭ ቀጠሮ ፖሊስ የሚያቀርበው ምክንያትም ተደጋጋሚና ተጠርጣሪውን ያለ በቂ ምክንያት በእስር ለማቆየት የሚደረግ ጥረት ነውና ሕገ መንግሥታዊ ዋስትና መብታቸው እንዲከበርላቸው ሲሉ ተሟግተዋል። ባለፈው ዓርብ ፍርድ ቤቱ በጉዳዩ ላይ ውሳኔውን ለዛሬው ለመስጠት በቀጠረው መሠረት መርማሪ ፖሊስ ተጠርጣሪው መንግስት ሊያገኘው የሚገባውን ጥቅም አሳጥተዋል ይበል እንጂ ማስረጃ አላቀረበም ብለዋል። ስለሆነም ተጠርጣሪው በዋስ እንዲፈቱ ፈቅዶ ከሀገር እንዳይወጡ ለኢሚግሬሽንና ለዜግነት ጉዳዮች መምሪያ ደብዳቤ እንዲጻፍ ትእዛዝ ሰጥቷል። መርማሪ ፖሊስ በዚህ ውሳኔ ቅር በመሰኘቱ ይግባኝ እንደሚል ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God dies, have መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን የሚሆነው ባለፈው ሳምንት ስናስደምጣችሁ የቆየ ነው። በአማራ ክልል በምዕራብ ጎንደር በአማራና ቅማንት መካከል ሲደረግ የነበረውን ግጭት ለማብረድ የመከላከያ ሰራዊቱ መተማ መግባቱን የክልሉ መንግሥትና የጸጥታ ቢሮ መከላከያ ማስታወቁን አርብ ምሽት ዘግበላችሁ ነበር በሁለት ቀናት ግጭትና የእርስ በርስ ጥቃትም ሰዎች መገደል ላቸውን ቤቶች መቃጠላቸውን ሁለቱም አካላት አስታውቀዋል። የደረሰውን ጉዳት በተመለከተም እስካሁን በቁጥር የተጣራ መረጃ የለም ብለዋል። በሌላ በኩል ደግሞ ማክሰኞ ዕለት በምዕራብ ጎንደር ዞን ገንዳ ውሃና ኮኪቴ መከላከያ በወሰደው ከመጠን ያለፈ እርምጃ አንድ ታዳጊን ጨምሮ ሰባት ሰዎች መገደላቸውን፣ አስራ አምስት ሰዎች መቁሰላቸውን የአማራ ክልል የጸጥታ ቢሮ አስታውቋል። መከላከያ ደግሞ አድፍጦ የታጠቀ ኃይል ወደ ሰራዊቱ በመተኮሱ ምክንያት ሰራዊቱ ራሱን ሲከላከል እንደነበር ገልጾ የማን ጥይት ማንን እንደመታ ግን አልተረጋገጠም ብሎ ነበር። የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀኔራል አሳምነው ጽጌና የፌድሪ መከላከያ ሚኒስቴር የሰራ ምክትል ኢታማዦር ሹም የዘመቻ መምሪያ ኃላፊ ጀኔራል ብርሃኑ ዱላን አነጋግሬ ነበር። ክፍል አንድን አርብ አስደምጠናችሁ ነበረ። ክፍል ሁለት ይቀጥላል። ትላንትናና ዛሬ በአማራ ክልል በምዕራብ ጎንደር ዞን በመተማና በተለያዩ ቦታዎች በአማራና በቅማንት መካከል በተፈጠረው ግጭት ሰዎች መገደላቸውን፣ ቁጥራቸው የበዙ ቤቶች መቃጠላቸውን ነዋሪዎች ገልጸዋል። በመተማም በከፋ ሁኔታ ተባብሰው እንደቆዩ ነግረውናል። ይህንንም ግጭት ተከትሎ ጎንደር ከተማ የሁለት ሟቾች አስክሬን በመግባቱ ከፍተኛ ተቃውሞ ተቀስቅሶ እንደነበርም ገልጸዋል። ሁኔታውን እንዲያስረዱን የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀኔራል አሳምነው ጽጌ ጋር ስልክ ደውለን ነበር። ቅማንትና የአማራ አንድ ሕዝብ ነው። ግን አሁን በተፈጠረው ሁኔታ ቅማንትና አማራ በሚል በጣም ሁላችንም በሚያሳፍር ጎራ ተከፋፍሎ አንድ ሌላ ሁኔ ማጣት ስራ ነው እየሰራ ያለው። እንግዲህ መከላከያ የኮንስትራክሽን ማቴሪያል እና መኪናዎች ለማባበር በወሰደው ስራ እና በሂደቱ ደግሞ ባጋጠመው እንቅፋት እና በወሰዳቸው እርምጃዎች ሰዎች ሞተዋል፣ ወይቶሰን ደሞ ሆስፒታል ገብተዋል። ስለዚህ ከዚያ ተነስቶ በአማራ በኩል ኦልሬዲ ጥቃት እየፈጸመብን ያለ መከላከያ ነው፣ እነሱም ያስታፍቅ ያለ መከላከያ ነው። ስለዚህ ጥቃት ደርሰብናል የሚል በጣም ተገቢ ባልሆነ መንገድ ወጣ ያለ እርምጃ የሚወስዱ አንዳንድ አካላት አሉ። ከዚህ ተነስቶ ደግሞ ከቅማትን በተመሳሳይ መንገድ ለምሳሌ ታሪ መንገድ ላይ ሲመጡ የነበሩ አንድ ሚኒባስ ሹፌርና ረዳት አውርደው ገደሏቸው ጎንደር ከተማ ውስጥ አስከረናቸው ናቸው ሲገባ ቁጣና ስሜት እንቀሰቀሰ። ከዚያ በኋላ ደግሞ ያው ሌላ አማራ ደግሞ አንድ ቦታ ሌላ ቦታ እየተንቀሳቀሰ የቅማንት ወንድሞቻችንና ቤተሰቦቻችን ጋር ዘመተ። ቅማንቶች ደግሞ በሽንፋ መተማ ማሌሎችም አካባቢ ይህን ሁኔታ ለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያ የተጎዳ ሰው ዚኒም በምችል ምንም ጥርጥር የለውም በርካታ ቤቶች ተቃጥለዋል። መከላከያ በአሁኑ ሰዓት ከአንድ ሀያ ሰላሳ ደቂቃ በፊት መተማ ለማስገባት ተሞክሯል። ጠዋት ላይ ተሞክሮ ያው ህዝቡ ዘት መከላከያ እንዳይገባ በሚል መልሶታል። አሁን ደግሞ ያው ችግሩ እየከፋ ስለሄደ ምን የሚሆን ምን ማስታገሱ ቅድሚያ የሚሰጠው ነው ብለን ያው ተቀናጅተን ገብተን እየሰራ ነው ያለነው። ጄኔራል አሳምነው የቅማንትና የአማራ ህዝብ አንድ መሆናቸውን ገልጸው ጉዳዩ ግን የቆየ ፖለቲካዊ ይዘት እንዳለው ተናግረዋል። በመሆኑም ግጭቱን ለማብረድ ሲሰሩ መቆየታቸውንም ጠቁመዋል። ነገር ግን ማክሰኞ ዕለት በገንደ ውሃና በኮኬት መከላከያ በወሰደው እርምጃ የሰባት ሰዎች መገደልና የ18 ሰዎች መቁሰል ሁኔታውን በድጋሚ ቀስቅሶ እንዳባባሰው አባባሰው ተናግረዋል። ማምሻውን ሳነጋግራቸው የመከላከያ ሰራዊት ገብቶ እንደነበርም ገልጸውልናል። የኢፌድሪ የሀገር መከላከያ ሰራዊት ምክትል ኢታ ማዦር ሹምና የዘመቻ መምሪያ ኃላፊው ጀነራል ብርሃኑ ጁላ ግጭቱ ለጊዜው በርዷል ብለዋል። እዚ መተማ አካባቢ ትክክል ነው፣ ግጭት ተፈጥሯል። ግጭቱ እስከዛሬ አምስት ስድስት ሰዓት ድረስም ነበረ። ይህ ግጭት ግን ከትናንትና የኮንጎ ገባ ጋር የተያዘው አይደለም፣ ነባር ግጭት ነው። የቅማንትና የአማራ ማህበረሰብ የነበረ ግጭት አለ። እዚ አካባቢ ያሉት አማሮች እዚ አካባቢ ያሉ ቅማንቶች ማለት ነው። ይሄ የቆየ ነው፣ ድሮም የነበረ ነው። የዛ ተቀጥላ ነው። አሁን እዛ የሰራዊቱ እገታ ላይ የተሳተፉ የታጠቁ ሀይሎች እንደገና ደግሞ ተመልሰው እዛ እርስ በርሳቸው መተጋተግ ነው የገቡ እና ትክክል ሲዘረግ ነበር። ክልሉ ካድሬ በላይ ነው ብሎ አሁን መከላከያ ገብቷል። መከላከያ ከገባ በኋላ ደግሞ ጠቅላላ እንትኑ ቆሟል። መተማ ሰላም ነው። አሁን የደረሰ ጉዳት የማተራት ስራ ነው። ሁለተኛ መተማን ከቦ በጦር በውጊያ መተማን ለማውደም እንትን ያለ ሀይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ ማን ምን ሰራ የታጠፈው ሀይል ከየት መጣ ለምንድን ነው ከተማውን ከቦ ሁሉ ጉዳት ያደረሰው ቤት ያቃጠለው የሚለው ወደፊት የሚጣራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ ከስምንት ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆጣጥሮ ከተማው በሰራዊቱ እጅ ይገኛል። አሁን ተኩስ የለም። ይዋጋ የነበረ ሀይል እዛ ዙሪያ ከተማውን የከበበ በቁጥጥር ስር ውሏል። እየተጣራ ለምን ተሰለፈ ማን እንዳሰለፈው? ምን ዓላማ ያለው ውጊያ ሲያደርግ እንደነበረ ይጠራል። በሌላ በኩል በገንደ ውሃና በኮኬት የተገደሉት ሰዎች ግድያው የተፈጸመው በመከላከያ ሰራዊት አባላት መሆኑን የአማራ ክልል የጸጥታ ቢሮ ኃላፊው፣ ጄኔራል አሳምነው ጽጌ ይናገራሉ። ይሄ ኮኬት ላይ የሱር ኮንስትራክሽን ማቴሪያሎች ያው መከላከያ እጅቦ ያጓጉዝ ነበረ እና በዚህ መካከል ህብረተሰቡ የሚያነሳው ጥያቄ ነበረ መኪናዎቹ ሳይፈተሽም መሄድ የለባቸው ፣ ሁለተኛ ደግሞ ኮንትራታቸውን አካባቢ ጥቅም መዋል ሲገባው አሁን ዘግቶ መሄድ የለባቸው የሚል ጥያቄ አነሱ ነበርና፣ በየአካባቢው እንዲህ አይነት ሳታቶች ነበሩ። ግን ያው መከላከያ አንድ በግልጽ መቀመጥ ያለበት ነገር ከበድ ያሉ መሳሪያዎችን ሁሉ ተኩስ አልተጠቅመዋል። ገበሬዎች አጠፉ እንኳ ቢባል ገበሬዎች የታጠቁት ክላሽን ነው። ከዚያ በላይ ስጥቅ የላቸውም። ከዚያ በታች ከወረደ ደግሞ ያው ሴሚ አውቶማቲክ የሚባለው ያው በየተራ የሚተኩሱ አይነት መሳሪያ ነው ያላቸው። ስለዚህ ሰባቱ የተገደሉት መከላከያ ነው። አስራ ስምንትን የቆሰሉት በመከላከያ አባላት ነው። ይህንን ኮሚቴ ኦልሬዲ ዛሬ ያዋቅርናል ለማጣራት ያው በሂደቱ ውስጥ ገብተናል ጀምረናል፣ እና ይሄኛው በጣም ግልጽ ነው። መከላከያ የፈጸመው መሰረታዊ ስህተት ነው። እዚህ ያሉ አመራሮች ማለት ነው። ስለዚህ መከላከያ እንደዚያ ላደረገን የሚለው ነገር ስህተት ነው። ይህን አረጋግጠናል። በታጣቂዎቹ ተተኩሶ የተጎዳ መከላከያ ይላል። ይህ መከላከያ እስካሁን መረጃው የለኝም፣ ግን ገበሬዎች አይተኩሱም የሚልም ደግሞ እምነት የለኝም። ያው ማረጋገጫ በኤቪደንስ ማስደገፍ ስላለብኝ ነው። ገበሬዎች ቢተኩሱም እንኳ እያልኩ ያለሁት ምንም ገበሬዎች ቢተኩሱም ተመጣጣኝ የሆነ ሪያክሽን ነው መውሰድ የነበረበት መከላከያ። ዛን ሴት ልጅ ምን ነው እሷ የምትመጣው? አንዳንዶቹ ደግሞ ምንም አይነት እንቅስቃሴ ያድርጉ የነበሩ አይደለም የተኮሰን ተኩሶች ስመት ተገቢነት ኖረው ይችላል ብሎ ወሰድ ይችላል። ከዚህ ውጭ የሆነ ነገር ነው ያለውና አንደኛ የተመጣጣኝ ሞቱ፣ ሁለተኛ የሞቱት በዚህ ስራ ውስጥ ያልነበሩ ንጹሐን ዜጎች እና ሰዎች ናቸው። እና ይሄኛው ያው በሂደት የበለጠ ስለምናረጋግጠው ያለው እውነታ ግን በዛ መንገድ የሚታይ ይመስለኛል። ማክሰኞ ዕለት ያነጋገር ያነጋገርናቸውን ሰዎች ጠቅሰን በግጭ በግጭቱ ሀያ ሰባት ሰዎች መመታታቸውንና ከነዚህም ውስጥ ሰባት ሲሞቱ ቀሪዎቹ ሀያ ሰዎች ቆስለዋል ብለውን ነበር። በሌላ በኩል ጄኔራል ብርሃኑ ጁላ ሰዎች መገደላቸውን ነገር ግን መከላከያ ሲቪሎችን አልገደለም ብለውን ነበር። የአማራ ክልሉን የጸጥታ ቢሮ ኃላፊ መረጃ ጨምረን ዛሬም በድጋሚ አነጋግረናቸዋል። ሆን የተጠራ ነገር የለም የሚያጠራ ኃይል ከዛም ከዚህም ተደራይተው ሄዶ ማጣራት አለበት። እኛ ሌላው እንዲያጣራ ወስነናል። ጀነራል አሳምነው ሰጥ የተባለው መግለጫ እኔ አልተገጠብም። ጀነራል አሳምነው መስለጫ ስምንት ሰው ገለዋል ብሎ ከተናገረ ሰባት ሰው ኢንቨስትጌት አድርጎ ከሆነ ኢንቨስቲጌሽኑ ለብቻው ከሆነ ልክ አይመጣም እንዴት? ጄኔራል ብርሃኑ ጁላ ይህን ብቻ አይደለም የተናገሩት እኛም ጠይቀናቸዋል። ሙሉን በፌስቡክ እና በዌብሳይታችን ላይ ታገኝቷላችሁ። ከምሽቱ ሶስት ሰዓት በነበረን የአርብ ምሽት ፕሮግራማችንም ላይ ሙሉ ተላልፏል። Across the roads of hell, I look to the left. I look to the right. Hands that grab me on the every side. got አድማጮች የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተር እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሻው ጽዮን ግርማ ነበርኩ። ሞክቤል ያቢሮ በቴክኒኩ አብሮን ነበረ። መልካም ምሽት፣ ደህና አደሩ። be mystical i see the devil you walking not <laughs>